የዛሬው የዕለቱ አብይ ርዕሳችን ዘገባ የሚያተኩረው ሰሞኑን በኢትዮጵያ መከላከያ ሚኒስቴር በዛሬው ዕለት የሰጠውን መግለጫ የተመለከተ ይሆናል። ጋዜጣዊ መግለጫውን የተከታተለው መስፍን አራጌ ይህንኑ ተከትሎ በህወሓት በኩል የተሰጠውን ምላሽ አክሎ ተከታዩን አድርሶናል። ዛሬ ለመገናኛ ብዙኃን መግለጫ የሰጡት የመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በምዕራብ በቆቦ ና በአፋር ጭፍራ ግንባሮች ወደፊት ለመግባት ሙከራ አድርጓል ባሉት የህዋት ኃይለ ላይ ወታደራዊ ድል መቀዳጀታቸውን ገልጸዋል። በምዕራብ ግንባር በወልቃይ ጠገዴ፣ በቆቦ ግንባር፣ በአፋር ጭፍራ ሚሌ ግንባር አጥቅቶ ወደፊት ለመግባት ና ኢትዮጵያን አፈርሳለው ብሎ እየሞከረ ቢሆንም ሊሳካለት አልቻለም። በየተራራው በመንጠልጠል ግጭት ለመፍጠር የሞከረውን በመከላከያ ሰራዊታችን በመከላ መከላከል ቁመና ይዞ አጥቂውን አሸባሪ ከፍተኛ ኪሳራ አድርሶበታል። በአፋር በኩል አፋሮች ከመከላከያ ሰራዊት ና ከፌዴራል ፖሊስ ጋር በመሆን ከፍተኛ ተጋድሎ እያደረጉ ነው። በጠላት ላይ የደረሰው ሰብአዊ ና ቁሳዊ ኪሳራ ከባድ መሆኑ ብቻ ሳይሆን ህልሙን አፋሮች አምክነውበታል። በአፋር አካባቢ ወያኔ በራሱ ጊዜ ወዶና ፈቅዶ ከአፋር ህዝብና መንግስት ጋር ግጭት ገብቷል። ኮሎኔሉ ላሊበላን በስም ባያነሱም የመከላከያ ሰራዊት በሌለባቸውና የሰራዊቱ ቁጥር በሳሳባቸው አካባቢዎች የህዋት ኃይሎች መግባታቸውን ጠቅሰዋል። በወልዲያ ቆቦ ግንባር ጫና ለመፍጠር በሚል እሳቤ የህዋት ኃይል ሰርጎ መግባቱን የሚጠቅሱት ኮሎኔል ጌትነት ሰርጎ ገብ ሲሉ የጠሩት አካል ከአካባቢው ህዝብ፣ ከአማራ ልዩ ኃይልና ሚኒሻ ቅን በላይ አለመሆኑን ተናግረዋል። በአፋር በምዕራብ በወልዲያ ቆቦ ግንባር ያለውን የማጥቃት ወይም የመግፋት ሁኔታ አልሳካለ ሲለው የመከላከያ ሰራዊት አለመኖሩን ለጊዜው የሳሳ መስሎ በታየው ቦታ ተኩለሽ፣ ኩልመስክ፣ ሙጃ፣ ድልብና ጋሸና አካባቢ ሰርጎ የገባ የጥላት ኃይል አለ። ይህ ሰርጎ ገብ ኃይል ከአካባቢው ህዝብ ከአማራ ልዩ ኃይል እና ሚሊሻ አቅም በላይ አይደለም። ለዚህ አባባል ማረጋገጫ እና ማሳያ የሚሆነው ደግሞ በዛው ዞን ጉባላፍቶ ወረዳ ወልቄና ያያ ቀበሌዎች፣ ሀብሩ ወረዳ ሀራ፣ ሀሮ ድሬ፣ ሮቃ ጥልፌ፣ ቄሴ ቀበሌ ዳና፣ እንዲሁም ወንዳች የገጠር ከተማ የሚያስገርም የጀግንነት ተጋድሎ አሸባሪው ጋር እየተፋለመ ይገኛል። በተለይ ወልቄ ቀበሌ በርካታ ጥላት የደመሰሰ ሲሆን የማረካቸውን ለመከላከያ አስረክቧል። የነፍስ ወከፍ ትጥቁን የማረከውን ደግሞ ራሳቸው እንዲጠናከሩበት ተደርጓል። ትናንት የዋት ኃይሎች ወደ ላሊበላ መግባታቸውን የተለያዩ መገናኛ ብዙሀን መዘገባቸው ይታወሳል። የአሜሪካ ድምጽ ሬዲዮ ወደ አካባቢውም ሆነ ወደ አጎራባቹ ሰቆጣ ስለ ሁኔታው ለማወቅ ያደረገው ጥረት በስልክ አገልግሎት መቋረጥ ምክንያት ሊሳካ አልቻለም። ኮሎኔሩ አሸባሪ ሲሉ የጠሩት ቡድን በጦርነት ሕይወታቸውን ያጡ ተዋጊዎችን ባህር ውስጥ በማስገባት ለፖለቲካ ትርፍ መጠቀሚያነትም እያዋለ ነው ሲሉ ይከሳሉ። ሰሞኑን ወንዝ ዳር የተገኘ አስከሬን በተመለከተ ነው። አሸባሪው ኃይል የፖለቲካ ድራማ ለመስራት የተጠቀመበት የውሸት ዘመቻ አንዱ ማሳያ ነው። ይህን ደግሞ አንዳንድ ውጭ ሚዲያዎች ሳይቀሩ ሲዘግቡት ተስተውሏል። ተከዚህ ወንዝ አካባቢ የመንግስት ኃይል የለም። ከአበርገሌ ጀምሮ ወንዝ ተሻግሮ በማይጸብሪ በከፈተው ውጊያ ከወገን ኃይል ጋር ገጥሞ በደረሰበት ከፍተኛ ምት የሞቱትን ሬሳ መቅበር ወይም እንደለመደው በሲኖትራክ ጭኖ በማሸሽ ማከማቸት ስላልቻለ እሱ ሲያደርገው ያልከበደው እኛ ስናወረው የሚከብደን ግን ደግሞ አንዳንድ ጊዜ እውነት መገለጽ ስላለበት ሬሳውን መቅበር ሲያቅተው ወንዝ ላይ ጨምሮታል። ከዚህ በፊትም ወንዝ ተሻግሮ መጣ ይሰጣለሁ ብሎ ውጊያም ዋናም የማይችል አብሶ ያስገባቸውን በክረምት ወንዝ ወይም ጎርፍ እንዲወሰዱ አድርጓል። ህወሓትም በተለያዩ ጊዜያት ወታደራዊ ድል እንደቀናው ሲናገር ይሰማል። ድምፀ ወያኔ የትግራይ ኮማንድ ፖስት ሲል የገለጸውን አካል ጠቅሶ ከሳምንታት በፊት ባወጣው ዘገባ በአፋር ክልል አውላ አካባቢ በኢትዮጵያ መከላከያ ሰራዊት ላይ ድል መቀዳጀቱን ጠቅሶ በርካታ ወታደሮችን እንደገደለ ቁስለኛ እንዳደረገና እንደማረከ ገልጾ ነበር። በዞብላ አካባቢም የአማራ ልዩ ኃይልን ደምስሺ አካባቢውን ተቆጣጠር ያለው ወታደራዊ መሳሪያዎች ሰዎቻችንም ማርክ ያለው ማለቱ ይታወሳል። ታሪካዊውን የላሊበላን ከተማ መቆጣጠሩን ተከትሎ ከአጎራባች ክልሎች እንዲወጡ የተደረገውን ጥሪ እንደማይቀበሉት የህዋትን ቃል አቀባይ ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ቃል አቀባዩ ጌታቸው ረዳ ማንኛውም እገዳ እስኪነሳ ድረስ ከያዟቸው የአፋርና አማራ አካባቢዎች እንደማይንቀሳቀሱን ያስታወቁት ዘገባው ሐሙስ ለት ህዋት የዓለም ቱሪስት መዳረሻ የሆነችውን የላሊበላን ከተማ መቆጣጠሩን ጠቁሞ በከተማው ውስጥ የነበረው የመንግስት ታጣቂ ኃይል ቀድሞ መውጣቱ ህዋት ያለ ምንም ችግር ዘልቆ ወደ ከተማው እንዲገባ እንዳስቻለው የአካባቢውን ነዋሪዎች ጠቅሶ ዘግበዋል። ዩናይትድ ስቴትስ የኢትዮጵያን የዘመናት ስልጣኔ መገለጫ ስትል የጠራችውን የላሊበላን ውቅር አብያተ ክርስቲያን ቅርስ ህወሓት እንዲጠብቅ አሳስባለች። የተናጠል ተኩስ አቁም ፖለቲካዊ ውሳኔ ላይ እንደሚገኝ የሚነገርለት መከላከያ ሰራዊት ራሱን መልሶ በማደራጀት እና ኢትዮጵያን የማፍረስ ተልእኮ በመከላከል ላይ እንደሆነ የመከላከያ ሚኒስቴር ቃል አቀባዩ በሰጡት ጋዜጣዊ መግለጫ ላይ አውስተዋል። ትናንት ለጋዜጠኞች በወቅታዊ የአገሪቱ ሁኔታ ላይ ጋዜጣዊ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢልለኔ ስዩም የመንግስት ትዕግስት እስከ መቼ ነው የሚል ጥያቄ ቀርቦላቸው ነበር። እሳቸውም ሲመልሱ ይህ በሚመለከተው አካል የሚወሰን ነው ነበር ያሉት። በዛሬው መከላከያ ሚኒስቴር ጋዜጣዊ መግለጫ ኮሎኔል ጌትነት ህዝቡ ባልተረጋገጠ ወሬ መደናገር እንደሌለበት አሳስበዋል። አሁን ካለው የጠላት ተኩስና እንቅስቃሴ በላይ ጉልበት ያለው ወሬ ነው። ወሬ ከግለሰቦች ጓደኝነት ጀምሮ ጦርነትንም አገርንም ስለሚረብሽ ህጋዊ ከሆነ የመንግስት አካል ብቻ የሚተላለፉ መልእክቶችን ማድመጥ ተገቢ ነው እንላለን። ህዝቡ ለተዛባ መረጃና ፕሮፓጋንዳ ሰለባ የሚሆነው በመንግስት በኩል መሰረታዊ የሚባሉ መረጃዎች በተገቢው ፍጥነት ባለመድረሳቸው ነው ብለው የሚከራከሩ ወገኖች አሉ። በሌላ በኩል ከሀገር ሉዓላዊነት አንጻር እያንዳንዱ ወታደራዊ መረጃ ይፋ አይሆንም የሚል አቋም ከመንግስት በኩል ይንጸባረቃል። ለአሜሪካ ድምፅ ሬዲዮ መስፍን አድራጌ